ግጭት ምክንያት ከኦሮሚያ ክልል የተለያዩ አካባቢዎች ከ700 ሺህ በላይ ሰዎች መፈናቀላቸው ተገለጸ። በኦሮሚያ ክልል የተለያዩ አካባቢዎች ከተከሰተው የጸጥታ ችግር ጋር በተያያዘ ከ700 ሺህ በላይ የሚሆኑ ሰዎች ከቤት ንብረታቸው ተፈናቅለው የክልሉ መፈናቀላቸውን የክልሉ የአደጋ ስጋት አመራር ኮሚሽን አስታውቋል። የኦሮሚያ ክልል የአደጋ ስጋት ስራ አመራር ምክትል ኮሚሽነር አቶ ገረሞ ሙሊቃ ከእነዚህ ውስጥ ግማሽ ሚሊዮን የሚሆኑት የምግብ እርዳታ እንደሚያስፈልግ እንደሚፈልጋቸው ጨምረው ተናግረዋል። ኮሚሽኑም ድጋፎችን እያቀረበ መሆኑን የገለጹት አቶ ገረሙ ሁለቱ የጉጂ ዞኖች እና የምዕራብ ኦሮሚያ ዞኖች በከፍተኛ ሁኔታ ሰዎች የተፈናቀሉባቸው መሆናቸውንም ገልጸዋል። የክልሉ ጸጥታ ጉዳይ በኦሮሚያ ክልል ምክር ቤት ስብሰባ ላይ አብይ ጉዳይ የነበረ ሲሆን የክልሉ የጸጥታና ደህንነት ቢሮ ኃላፊ አቶ ሻፊ ሁሴን በክልሉ መንግስት የክልሉን ጸጥታ ወደ ቦታው ለመመለስ እየሰራ መሆኑን ለአባላቱ ተናግረዋል። ገልሞ ዳዊት ተጨማሪ አለው። አቶ ከቴሎ ጃርሶ የምዕራብ ጉጂ ዱግዳ ዳዋ ወረዳ ቡርቃ አብቹ ቀበሌ ማህበር ነዋሪ ነበሩ። አሁን ግን አካባቢያቸውን የኢትዮጵያ መንግስት በአሸባሪነት የተፈረጀው ሸኔና ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሯቸው ታጣቂዎች መንደራቸውን ስለተቆጣጠሩት ከቀያቸው ተፈናቅለው ቡሌ ሆራ ከተማ እንደሚገኙ ተናግረዋል። አጋ ቀየራ ቡቃኔ ጂያ ጃገን አማ ማቲ ቀና ኑቲ ሲ ወመታን ኑከን ነቲ አምቡልቻ ጋንዳቲ ዳሞሳ ቢራን ቀኑ ማቲ ቴና ሁነቴናን ቡልፈና አሁን ከቤታችን ከወጣን ስድስት ወር ሆኖናል። ቤተሰብ አለኝ። በህዝብ የተመረጥኩ የቀበሌ አስተዳዳሪ ነበርኩኝ። በጸጥታ ችግር የተነሳ ቤተሰባችን ማግኘት አንችልም። አሁን በጉልበት ስራ ነው የምተዳድረው። ሚስትም ከተማ ውስጥ ጉልት ሸጣ ነው ለመኖር ጥረት እያደረገን ያለ ነው። ምንም አይነት ድጋፍ እየተደረገላቸው እንዳልሆነ የገለጹት አቶ ከቴሎ ከባለቤታቸው በተጨማሪ ከብቶቻቸውን ሽጠው ለመሰንበት እየሞከሩ መሆኑን ተናግረዋል። ምዕራብ ጉጂ ዞን በድርቅ ከተመቱት የኦሮሚያ ዞኖች አንዱ ሲሆን ዞኑ ካሉ ዘጠኝ ወረዳዎች በአምስቱ የተከሰተው የጸጥታ ችግር ብዙዎችን ለችግር መዳረጉን የምዕራብ ጉጂ ዞን አስተዳደር ባልደረባ አቶ እንዴሳ ደንሳ ለአሜሪካ ድምፅ ገልጸዋል። ከፍተኛ ችግር አለበት ብለን የለየነው አንድ ወረዳ የሱሮ ባርጉዳ ወረዳ ነው። ሌሎች እንደነ ገላና ወረዳ፣ ቀርጫ ዱግዳ፣ ዳዋና ቡሌ ሆራ ናቸው። በእውነቱ ከሆነ እነኚህ ወረዳዎች በቀበሌ ደረጃ አደረጃጀታቸው ሙሉ በሙሉ ስራ ላይ አይደሉም። በጸጥታ ችግር በዞኑ ከሁለት መቶ ሺህ በላይ ህዝብ ተፈናቅሏል። በድርቁ ምክንያት ደግሞ ከአራት መቶ ሺህ በላይ ተፈናቅለው ድጋፍ የሉሽ ናቸው። እነኚህ ተፈናቃዮች በየወረዳው ከተሞች ነው ሰፍረው ያሉት። አቶ እንዴሳ የተጠየቀው እርዳታና ለተረጂዎች እየቀረበ ያለው ድጋፍ እንደማይመጣጠን ገልጸዋል። በጎረቤት ምስራቅ ጉጂ ዞንም ተመሳሳይ ክስተት እንዳለ የዞኑ የአደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ሊበን ደበሰው ይናገራሉ በጸጥታ በኩል በአምስት ወረዳዎች ውስጥ ነው ችግር እየተስተዋልና ሰዎች በመፈናቀል ላይ የሚገኙት እነሱም ጉሚ ኤልደሎ፣ ሊበን ሰባቦሩ ጎሮዶላ እና ዋደራ ናቸው ከእነዚህ ወረዳዎች ወደ 253ሺህ ሰዎች ተፈናቅለው እርዳታ የሚያስፈልጋቸው ናቸው። በአሁኑ ወቅትም ወደ የወረዳ ከተሞች መጥተው ተጠለው ነው ያሉት አቶ ሊበን ዞኑ በድርቅ ከተመቱ ዞኖች አንዱ እንደመሆኑ የጸጥታ ችግር ተደርቦ የምግብ እጥረት ችግር መባባሱን ገልጸው የምግብ እርዳታ ከሚያስፈልጋቸው ከግማሽ ሚሊዮን ሰዎች አሁን ድጋፍ እያገኙ ያሉት ከ200ሺህ በታች ብቻ መሆናቸውን ገልጸው ተጨማሪ ድጋፍ እንደሚያስፈልግ አብራርተዋል። የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽንም በጸጥታ ችግር የሚፈናቀሉ ሰዎች ቁጥር ከሰባት መቶ ሺህ በላይ መድረሱን ገልጸዋል። አቶ ገረመ ወሊቃ የኦሮሚያ የአደጋ ስጋት ስራ አመራር ምክትል ኮሚሽነር ናቸው። አማ ሀሌ ነገኛ ረክሳራ ማጎዲና ጎድና ወለጋ አርቶን ሻዋሊ ታለ ደበለፈ ተኮነ ነገኛትን ነሞን ባየን ቡቃኒ ጅሩ የጸጥታ ችግሩ በጣም አሳሳቢ ነው። አራቱን የወለጋ ዞኖችና የምዕራብ ሸዋን ጨምሮ ብዙ ሰዎች ከቤት ንብረታቸው ተፈናቅለዋል። በተጨማሪም በምስራቅና በምዕራብ ጉጂም የተፈናቀሉ አሉ። የጉጂን ለየት የሚያደርገው አካባቢው በድርቅ የተጎዳ መሆኑ ነው። በጸጥታ ምክንያት የተፈናቀሉ 200 ሺህ በላይ ሰዎች ለይተን አሁን ድጋፍ ለማቅረብ እየሰራን ነው። የጸጥታው ችግር እንደ ድርቁ ቋሚ አይደለም። ሰዎች በየአካባቢያቸው ጸጥታው ሲሻሻል ወደ ቤታቸው ይመለሳሉ አሊያም በዘመድ አዝማድ ቤት ነው የሚጠለሉት። ነገር ግን በዚህ በጸጥታ ችግር ከቤት ንብረታቸው የተፈናቀሉት ከ700 ሺህ በላይ ደርሰዋል። ከነዚህም ከአምስት መቶ ሺህ በላይ ለሚሆኑት ድጋፍ በማቅረብ ላይ ነን። አቶ ገረመው የምግብ እርዳታ ፈላጊዎች ችግርና እየቀረበ ያለው እርዳታ አልተመጣጠንም በሚል ለቀረበው ቅሬታ በምግብ እጥረት ሕይወቱ ያለፈ እንደሌለ ገልጸው መንግስት ተረጂዎች በህይወት እንዲቆዩ የተቻለውን እያደረገ እንደሚገኝ ተናግረዋል። በዚህ በተገባደዱ ሳምንት መጀመሪያ አካባቢ መደበኛ ስብሰባውን ያካሄዱ ጨፌ ኦሮሚያ ካነሳቸው አበይት ርዕሶች አንዱ በርካቶችን ከቤት አፈናቅለዋል ስለተባለው የክልሉ የጸጥታ ችግር ነው። ከጉጂ የተወከሉት የኦሮሚያ ክልል ምክር ቤት አባላት ስለ ጸጥታ ችግሩ አምርረው የተናገሩ ሲሆን በብዙ የጉጂ ዞኖች ወረዳዎች፣ በቀበሌ ደረጃ የመንግስት መዋቅር የለም፣ ንብረቶች እየተዘረፉ ናቸው፣ እናም ሰላማዊ ያሏቸው ሰዎች በታጣቂዎች እየታገቱ ናቸው ብለዋል። የኦሮሚያ ክልል የጸጥታና ደህንነት ቢሮ ኃላፊ አቶ ሻፊ ሁሴንም ምላሽ ሰጥተውበታል። ቢያንስ ከሶስት ሳምንት ወዲህ ይህ ችግር መፈታት አለበት ብለን ካሉን ዞኖችና የአስተዳደር መዋቅሮች ብቁ የሆኑ ሰዎችን መልምለን ወደ ስድስቱ ዞኖች ማለትም ምዕራብና ሰሜን ሸዋ፣ ሆሮ ጉዱሩ ወለጋና የምስራቅ ወለጋ እንዲሁም ወደ ሁለቱ የጉጂ ዞኖች ተሰማርተዋል። በእስካሁኑም ይህ በቅርብ የተሰማራው ኃይል ከማህበረሰቡ ጋር ምክክር ከጀመረ በኋላ ሁኔታዎች እየተሻሻሉ ናቸው። አቶ ሻፊ በአጎራባች ክልሎች ጋር ስላለው ግጭትም የክልሉ የጸጥታ መዋቅር ከአጎራባች ክልሎች አቻዎቹ ጋር ምክክር ማድረጉን እና የግጭት መፍቻ ዘዴዎች መበጀታቸውንም ለጨፌ አባላት በሰጡት ምላሽ ጠቅሰዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ።